የኦባማ አስተዳደር የአፍሪካ ከፍተኛ አምባሳደሮችን ሹመት ለማጽደቅ የሴኔቱ የውጭ ጉዳይ ኮሚቴ የማጣሪያ ምስክርነት ቃል ማድመጥ ጀምሯል። ተሰናባቹን የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር የሚተኩት ሊንዳ ቶማስ ግሪንፊልድን ጨምሮ ወደ ኢትዮጵያ የሚላኩት እጩ አምባሳደር እንዲሁም ሌሎች አራት አምባሳደሮች ከሴኔቱ ፊት ቀርበው ሹመታቸው እንዲጸድቅ ጠይቀዋል። ሄኖክ ሰማግዜር በስፍራው ነበር፣ ተከታዩን ይዞ መጥቷል። በሴኔቱ የአፍሪካ ጉዳዮች ንዑስ ኮሚቴ ሊቀመንበር ሴናተር ክሪስ ኩንስ የተመራው የሹመት ማጽደቂያ ሰሚ ችሎት በዛሬ ዕለት የኦባማ አስተዳደር ከፍተኛ የአፍሪካ ባለስልጣን ሊንዳ ቶማስ ግሪንፊልድና አሜሪካ ለኢትዮጵያ፣ ደቡብ አፍሪካ፣ የኮንጎ ሪፐብሊክ፣ የናይጄሪያና የአፍሪካ ህብረት እጩ አምባሳደሮች የተገኙበት ነበር። የኮንግረስ አባላቱ በአፍሪካ የጸጥታና ደህንነት፣ የምጣኔ ሀብት እድገትና የግል ዘርፉ ሚና እንዲሁም ዴሞክራሲና የአገር አስተዳደር ጉዳዮችን አስመልክቶ ተሿሚዎቹ አምባሳደሮች የሚያስፈጽሟቸውን ፖሊሲዎች እንዲያስረዱ ጠይቀዋል። በተለይ ቻይና ከአፍሪካ ጋር ያላት የንግድ ግንኙነት ከእለት ወደ ዕለት በፍጥነት በማደግ ዩናይትድ ስቴትስን ካለፈ ዓመታት ተቆጥረዋል። የአሜሪካ የግል ዘርፍ በአፍሪካ መዋለ ነዋይ እንዲያፈስ በብቃት ሰርተናል ወይ? የአፍሪካን ጉዳይ ቸል የማለት ሁኔታ ይታያል፣ ሲሉ ሴናተር ክሪስ ኩንስ ወደ አምባሳደር ሊንዳ ቶማስ ግሪንፊልድ ጥያቄያቸውን ሰነዘሩ። አፍሪካን ቻል እያልን አይደለም። በግንኙነታችን ላይ ከፍተኛ አትኩሮት አለን። እውነት ነው ከዚህ በፊት የከፍተኛ ባለስልጣናት የጋራ ጉባኤዎችን ለማሰናዳት አልቻልንም ነበር። አሁን ግን ግንኙነቶቻችንን እያጠናከርን ነው። ለአፍሪካ ወሳኝ የልማትና የደህንነት አጋርነታችን ይቀጥላል። ከእጩ ረዳት የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ ቀጥሎ ለኢትዮጵያ የተሾሙት አምባሳደር ፓትሪሺያ ሐስላክ፣ የአፍሪካ ሕብረቱ መልእክተኛ ሩብን ብሪጌዲ፣ ለናይጄሪያ ጄምስ ኢትዊንስል፣ የሪፐብሊክ ኮንጎ ስቴፈኒ ሱሊቫን እና የደቡብ አፍሪካው እጩ አምባሳደር ፓትሪክ ጋስፓርድ ይገኙባቸዋል። እውነቱን ለመናገር የአምባሳደሮቹ የሹመት አጽዳቂ ሰሚ ችሎት ውስጥ የተገኙት ሦስት ሴናተሮች ሹመቱን እንደሚያጸድቁላቸው ነግረዋቸዋል። የቀረቡባቸው በተለይ በየግላቸው ትችቶች የሉም። ሴናተሮቹ አብረናችሁ ልንሰራ ዝግጁነን ሲሏቸውም ተሰምቷል። ዋናው ነገር ግን የውጭ ጉዳይ ፖሊሲ አትኩሮቶቻቸውን ለሴኔቱ እንዲያስረዱ የተጠየቁበት ነው። በኢትዮጵያ የዩናይትድ ስቴትስ አምባሳደር ሆነው የተሾሙት ፓትሪሺያ ሐስላክ በ1977 ዓ ም ኢትዮጵያ በድርቅ በተጠቃችበት ወቅት ሕይወት አድን ሥራ ይሠሩ ነበር። ቆይተውም የግብርና ምርትን ለማሳደግ ኢትዮጵያን ጨምሮ በሌሎች አፍሪካ ሀገሮች ልምድ ያላቸው ዲፕሎማት ናቸው። በአዲስ አበባ ሹመታቸው ቅድሚያ የሚሰጧቸውን ፖሊሲዎች እንዲህ አስረድተዋል። ኢትዮጵያ በአፍሪቃ ቀንድ ኢትዮጵያ የዩናይትድ ስቴትስ የአካባቢ ጸጥታና ደህንነት ስልታዊ አጋራችን ናት። የአፍሪቃ ህብረት የጸረ ሽብር መርሃ ግብሮችን በመምራት በሶማሊያ ወታደሮችን በማሰማራት በሱዳን ደግሞ ድርድሮችን በማመቻቸት የሱዳንና ደቡብ ሱዳን መንግስታት እንዲወያዩ በር ከፍታለች። በእነዚህ የጋራ ግቦችን አብረን ሰርተናል፣ እንሰራለን። ኢትዮጵያ ለስደተኞች በሯን የከፈተች ሀገር ናት። ሹመቴ ከጸደቀ እነዚህ ግንኙነቶች እንዲጠነክሩ እሰራለሁ። በተጨማሪ የኢትዮጵያ ምጣኔ ሀብት በነጻነት የሚንቀሳቀስበትን መንገድም እንሻለን። እድገት፣ ልማትና ብልጽግና፣ የሰብአዊ መብቶች መከበር፣ የህግ የበላይነትና ከመልካም አስተዳደር ጋር የተያያዙና የማይነጣጠሉ እሴቶች እንደሆኑ ለኢትዮጵያ መንግስት አሳስባለሁ። አብሬያቸውም እሰራለሁ። ሹመቴ ከጸደቀ ከኢትዮጵያ መንግስት ጋር በመተባበር የፖለቲካ መድረኩ እንዲከፈት፣ የመናገር ነጻነቶች እንዲያብቡ የሚያስችሉ ፖሊሲዎችን በመቅረጽ የመደራጀት መብቶችና የህግ የበላይነት እንዲከበሩ እንሰራለን። አምባሳደር ሀስላክ አክለውም የጾታ ጥቃት እንዲሁም የተመሳሳይ ጾታ ፍቅረኞች ላይ የሚደርሱ መገለልና ጥቃቶችን በፖሊሲ የመብት ይዞታዎች እንዲሻሻሉ እንደሚሰሩ ለሴኔቱ ተናግረዋል። ሀስላክን ተከትለው ወደ አዲስ አበባ የሚጓዙት ሌላኛው ዲፕሎማት በአፍሪካ ህብረት የዩናይትድ ስቴትስ ቋሚ መልዕክተኛ በአምባሳደር ማዕረግ ሩብን ብሪጌዲ ናቸው። የውጭ ጉዳይ መስሪያ ቤት ውስጥ በአፍሪካ ጉዳዮች ምክትል ረዳት የውጭ ጉዳይ ሚኒስትር ሆነው የሰሩት ብርጌዲ የአፍሪካ ህብረት የፖሊሲ አትኩሮቶቻቸውን እንዲህ አስረድተዋል። አንደኛ ዲሞክራሲና የህዝብ አስተዳደር፣ ሁለተኛ የመጣኔ ሀብት እድገት ንግድና ኢንቨስትመንት፣ ሶስተኛ ሰላምና መረጋጋት ና አራተኛ የዜጎችን የተጠቃሚነት እድል ማስፋትና ልማት ናቸው። ዩናይትድ ስቴትስ ለአፍሪካ ከፍተኛ የልማት አጋር እንዲሁም የልማት ምንጭ ናት። ዩናይትድ ስቴትስ በየአመቱ ስምንት ቢሊዮን ዶላር የሚገመት የልማትና የሰብአዊ እርዳታ ለአፍሪካ እንደምትሰጥ ይገመታል። ከዚህም ሰፊ ተጠቃሚ የሆነችው ኢትዮጵያ ነች። በንግድ ግንኙነት ግን ዩናይትድ ስቴትስ ና አፍሪካ ብዙ መስራት ይጠበቅባቸዋል። አዲስ የተሾሙት አምባሳደሮች ስራ በስፋት የሚያተኩረውም የንግድ ግንኙነትን በማጠናከር አቅምን በመገንባትና የግል ዘርፉን ተሳታፊነት በማጠናከር ላይ ይሆናል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከካፒተል ሂል።